ናራቲቭ ድርሰት ለውጭ ጉዳይ ሚኒስትሩ የተደረገላቸው አቀባበር በጣም ጥሩ ነበር። አቶ ከበደ ብዙ ትዕግስት አለው። አስተማሪው ሲናገር ተማሪዎች ያዳምጣሉ። ማዳመጥ ውሻው ጌታውን ተከተለ። መከተል ጉዳዩ እንደሚከተለው ነው። ግርማዊ ጃን ሆይ፣ ግርማዊ ጃን ሆይ፣ ሹማችንን እጅ እንነሳለን። እጅ መንሳት ወንድሙን ወደ አገሩ አሰናበተው። ማሰናበት። ወደ ውጭ ጉዳይ ሚኒስቴር በየጊዜው መሄድ በዲፕሎማቶች መካከል የተለመደ ነገር ነው። ዲፕሎማቶች የውጭ ጉዳይ ሚኒስቴር ግቢ ውስጥ ሲደርሱ የሚገባው አቀባበልና ሰላምታ ይሰጣቸውና ለመገናኘት ከሚፈልጉት ሰው ጋር እንዲገናኙ ወደ ቢሮ ይገባሉ። አንድ ቀን አቶ ዮሐንስ የሚባሉ አሜሪካዊ ወደ ውጭ ጉዳይ ሚኒስቴር ከአቶ ከበደ ጋር ለመነጋገር ሄዱ። አቶ ዮሐንስ በአዲስ አበባ ውስጥ በሚገኘው በአሜሪካን ኤምባሲ ውስጥ የሚሰሩ ሰራተኛ ናቸው። አቶ ዮሐንስ አቶ ከበደ ቢሮ እንደገቡ ጉዳያቸውን ለአቶ ከበደ አቀረቡ። አቶ ከበደም በደስታ ከተቀበሏቸው በኋላ ጉዳያቸውን በትዕግስት አዳመጧቸው። የአቶ ዮሐንስ ጉዳይ እንደሚከተለው ነው። ምስተር ስሚዝ የተባሉ የአሜሪካን መንግስት ልዩ መልእክተኛ ወደ ኢትዮጵያ ስለሚመጡ የሚያስፈልገው አቀባበል እንዲደረግላቸው ነው። ምስተር ስሚዝ ከክቡር የውጭ ጉዳይ ሚኒስትሩ ጋር በሰፊው ከተነጋገሩ በኋላ ግርማዊ ጃንሆይን እጅ እንዲነሱ ነው። አቶ ከበደ የአቶ ዮሐንስን ሐሳብ ካዳመጡ በኋላ ማናቸውም ነገር በደንቡ መሰረት እንዲፈጸም እናደርጋለን ብለው አሰናበቷቸው። ጥያቄዎች። ወደ ውጭ ጉዳይ ሚኒስቴር በየጊዜው የሚሄዱ እነማን ናቸው? ዲፕሎማቶች ውጭ ጉዳይ ሚኒስቴር ሲደርሱ እንዴት ይቀበሏቸዋል? አቶ ዮሐንስ ኢትዮጵያዊ ናቸው? አቶ ዮሐንስ የት ይሰራሉ? ከማን ጋር ለመገናኘት ወደ ውጭ ጉዳይ ሚኒስቴር ሄዱ? የአቶ ከበደ ሥራ ምንድን ነው? አቶ ከበደና አቶ ዮሐንስ በፊት ይተዋወቃሉ? በቢሮ ውስጥ ምን አደረጉ? ምስተር ስሚዝ ወደ አዲስ አበባ ለምን መጡ? ከማን ጋር ለመነጋገር ፈለጉ? This is the end of unit 49.